የባለብዙ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ የዛሬ ማክሰኞ ግንቦት 11 2011 ዓ.ም. ምሽት የጋቢና ቪኦኤ ዝግጅታችንን በቀጥታ ከዋሽንግተን ዲሲ የአሜሪካ ድምፅ ስቱዲዮ ጀመርን ለምሽቱ ከያዝናቸው ዝግጅቶቻችን ጥቂቶቹን እናስተዋውቃችሁ ከዚህ በኋላ ከእናንተ የሚጠበቀው የእርዳታ ጥያቄ ሳይሆን ባለንበት አካባቢ ውሃ አስገቡልን፣ ትምህርት ቤት አሰሩልን የሚል መሆን አለበት። ዛሬ በጌዲዮ ዞን ገደብ ወረዳ ተፈናቃዮችን የጎበኘው ታማኝ በየነ የተናገረው ነው። ዘጋቢያችን ከስፍራው ያሰናዳውን ዘገባ ቆየት ብለን እንመለስበታለን። በሐረሪ ክልል ባልታወቁ ሰዎች እየተሰበሩ ተወስደው የነበሩ ኮንዶሚኒየም ቤቶች ለባለቤቶቻቸው ተመለሱ። ዳዎች ናቸው አብዛኛ እኔ የገሌ ነው ያስቀመጠኝ እኔ የገሌ ነው ይወጣሉ እያሉ ነው የወጡት። በሀረሬ ክልል የፍትህና ጸጥታ ቢሮ ኃላፊ አቶ አህመድ የሱፍ ናቸው። ሙሉ ዘገባውን ቆየት ብለን እናደምጣለን። እንቦጭን ለማጥፋት ከዩጋንዳ በውድ ዋጋ የተገዙት ጢንዚዛዎች ጠፉ። አንድም ጢንዚዛ የጠፋ የለም። የሚጠፋበትም እድል በባህር ዳር ዩኒቨርሲቲ መምህርና ተመራማሪ ዶክተር ጌታቸው በነበሩ ናቸው። በሙሉ ዘገባው ይዘናቸው እንመለሳለን። ፕሮግራሙን በመምራት ሀብታሙ ስዩምና ጽዮን ግርማ አብረናችሁ እንቆያለን። አብራችሁን እስከ ፕሮግራማችን ማጠቃለያ ከዘለቃችሁ ደግሞ የጋቢና ሙዚቃ ምርጫም ይኖረናል። ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ። ዜና እናስቀድም። የቀድሞ የዋይት ሀውስ ጠበቃ ዶናልድ መጌን የዩናይትድ ስቴትስ ኮንግረስ የተወካዮች ምክር ቤት የፍትህ ኮሚቴ በሩሲያ ጣልቃ ገብነት ጉዳይ ዛሬ ቀርበው ቃላቸው እንዲሰጡ በላከላቸው መጥሪያ መሰረት ሳይቀቡ ሳይቀርቡ ቀርተዋል። ዳን መጌን ይቅረቡ የተባሉት በፕሬዚዳንታዊው ምርጫው የሩሲያን ጣልቃ ገብነት ሲመረምሩ የነበሩትን ልዩ አቃቢ ህጉ ሮበርት እንዲያባርሩ በፕሬዚዳንት ዶናልድ ትራምፕ ሲያዟቸው ምን እንደተባባሉ የምስክርነት ቃል እንዲሰጡ ነው። ብዙሀን አባላቱ ዲሞክራቶች የሆኑት የተወካዮች ምክር ቤቱ ኮሚቴ በዛሬ ሸንጎው የዳን መጌን ስም የተጠለፈበትን የምስክርነት ቃል ሰጪ መቀመጫ ባዶ በሆነበት ሁኔታ ታድሟል። ወደ ቀደመው የግል ጥብቅና ስራቸው የተመለሱት የ50 ዓመቱ የዋሽንግተን ጠበቃ ዳን መጌን ከዛሬው ምስክር ሰሚ ሸንጎ የቀሩት የምስክርነት ቃል እንዳይሰጡ ከዋይት ሀውስ የተሰጣቸው መመሪያና የፍትህ ሚኒስቴርም ኮንግሬስ ቃል እንዲሰጡ ሊያስገድዳቸው አይችልም ማለቱን ተቀብለው ነው። ዛሬ የማላዊ ህዝብ ፕሬዚዳንቱንና የፓርላማ ተወካዮቹን ምርጫ ሲያካሂድ ውሏል። ፕሬዚዳንቱ ፒተር ሙታሪካ ለሁለተኛ የስልጣን ዘመን በእጩነት ቀርበዋል። ስድስት ነጥብ ስምንት ሚሊዮን የሚሆነው የማላዊ መራጭ ከሰባ ስምንት ዓመቱ ሞታሪካ ከምክትል ፕሬዚዳንታቸው ሳኡሎጂ ቺሊማ ወይም ከቀድሞ ሰባኪ ከላዛሩስ ቻኳይራ መሀል አንዱን ይመርጣሉ። የኋለኞቹ ሁለቱ ሀገሪቱን የወረሳትን ሙስና እናጠፋለን ብለውም ቃል ገብተዋል። ፕሬዚዳንት ሞታሪካ ደግሞ በምርጫ ዘመቻው የኢኮኖሚና የመሠረተ ልማት ማሻሻያ መርሃ ግብሮች አካሂዳለሁ ብለዋል። ምክትል ፕሬዚዳንቱ ቺሊማ ከገዢው ዴሞክራሲያዊ ተራማጅ ፓርቲ ባለፈው ዓመት ወጥተው ከግማሽ በላዩን የድምፅ ሰጪ ቁጥር የሚይዘው ወጣቱ ላይ ያተኮረ ፓርቲ ደግሞ አቋቁመዋል። የዋናው ተቃዋሚ የማላዊ ኮንግረስ ፓርቲ መሪው ቻክ ዌራ ከአምስት ዓመታት በፊት በተካሄደው ምርጫ ሙታሪካ ለጥቂት ነው ያሸነፏቸው። ከሙታሪካ በፊት የነበሩት ፕሬዚዳንት ጆይስ ባይዳ ደግሞ ድጋፋቸውን ሰጥተዋቸው እንደነበረ ይታወሳል። የየመን ሁቲ አማጽያን በደቡብ ሳውዲ አረቢያ ናጅራን ከተማ የጦር መሳሪያ መጋዘን ላይ ጥቃት አድርሰናል ሲሉ ዛሬ አስታወቁ። የየመኖቹን ሁቲ ሸማቂዎች የሚዋጋው ሳውዲ መራሹ ህብረት ቃል አቀባይ ሲናገር ጥቃቱ የተፈጸመው ፈንጂ በጫኑ ያለ ነጂ የሚበሩ አውሮፕላኖች ወይም ድሮኖች መሆኑንና ሲቪሎቹ የተቀሙት ስፍራ ኢላማ ያደረገ መሆኑን ገልጸዋል። በጥቃቱ በሰው ላይ የደረሰ ጉዳት ይኖር እንደሁ ግን ቃል አቀባዩ አልገለጹም። ትናንት ሳውዲ አረቢያ ከወደ የመን የተተኮሱ ሁለት የሁቲዎች ሚሳይሎችን አንደኛው ወደ ታይፍ ሌላውን ወደ ጂዳ በማምራት ላይ እንዳሉ መተናቸዋል፣ ስትል አስታውቃለች። ሁቲዎቹ ሚሳኤል አልተኮስንም ብለው አስተባብለዋል። ኢራን በመካከለኛው ምስራቅ ወታደራዊ ስጋት ደቅናለች የሚለውን የዋይት ሃውስ ድምዳሜ ያስተዳደሩ ከፍተኛ ባለስልጣናት ዛሬ ለምክር ቤት አባላት በዝግ ስብሰባ ማብራሪያ ይሰጣሉ። ወደ ካፒቶል ሂል ሄደው ገለጻ ከሚያደርጉት መካከል የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ተጠባባቂ የመከላከያ ሚኒስትር ፓትሪክ ሻናሃንና የጦር ኃይሎች ኤታማዦር ሹም ጄኔራል ጆሴፍ ደንፎርድ ይገኙባቸዋል። ባለፈው ሳምንት በሁለት የሳውዲ አረቢያ የነዳጅ ማስተላለፊያ ጣቢያዎች ላይ ለደረሱ ጥቃቶች ከዚያ በፊት ደግሞ በአራት የሳውዲ የነዳጅ ጫኝ መርከቦች ላይ ለደረሰው ጉዳት ተጠያቂ ኢራን ነች ብለው የዩናይትድ ስቴትስ ባለስልጣናት ጥርጣሪያቸውን ሰንዝረዋል። ፕሬዚዳንት ትራምፕ ትላንት ሰኞ ሲናገሩ ደግሞ ኢራን የከፋ የጠፈላጊ አቋም ይዛ ቆይታለች ብለው የዩናይትድ ስቴትስ በታላቅ ኃይል ከመመለስ ሌላ አማራጭ የላትም ብለው በትዊተር ገጻቸው ላይ አስፍረው ነበር። በመካከለኛው ምስራቅ ውጥረቱ እየተጋጋለ በመምጣቱ ጀኔራል ደንፎርድ ነገ ወደ ብራስልስ ተጉዘው ከሰሜን አትላንቲክ ቃልኪዳን ድርጅት አባላት ጋር ለመነጋገር የነበራቸው የጉዞ እቅድ ተሰርዟል። አድማጮች ለሰዓቱ የያዝናቸው ዓለም አቀፍ ዜናዎቻችን እነዚህ ነበሩ። ከቀሬ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማ እና ሀብታሙ ስዩም አብረን ከአድማ ስንሻገር እንላችኋለን። ጋቢና በመግቢያችን ላይ ያስተዋወቅናችሁን ዘገባዎች የምናስደምጥበት ሰዓት ላይ እንገኛለን። ቀዳሚው ዘገባችን ወደ ጌዲዮ ነው የሚወስደን ከአሁን በኋላ ከእናንተ የሚጠበቀው ጥያቄ ተፈናቅለናል፣ እርዳታ አቅርቡልን ሳይሆን፣ ባለንበት አካባቢ ውሃ አስገቡልን፣ ትምህርት ቤት አስገንቡልን የሚል መሆን አለበት ያለው ዓለም አቀፍ ትብብር ለኢትዮጵያውያን መብት ዳይሬክተር ታማኝ በየነ ሲሆን ታማኝ በየነና የወርልድ ቪዥን የኢትዮጵያ ዋና ዳይሬክተር ኤድዋርድ ብሮውን በጌ ሬዲዮ ዞን ገደብ ወረዳ ተገኝተው ድጋፍ አድርገዋል። አለም አቀፍ ትብብር ለኢትዮጵያውያን መብት ዳይሬክተር አቶ ታማኝ በየነ ከተለያዩ ትውልድ ኢትዮጵያውያንና የዲያስፖራ ማህበረሰብ አባላት ያሰባሰበውን ከአንድ ሚሊዮን ዶላር በላይ ለወርልድ ቪዥን ኢትዮጵያ ማስረከቡም ይታወሳል። በዛሬው ዕለትም በሐዋሳ ከተማ ተገኝቶ ንግግር ሲያደርግ የተመለከተው የሐዋሳው ዘጋቢያችን ይቅርታ፣ በጌዲዮ ገደብ ወረዳ ተገኝቶ ንግግር ሲያደርግ የተመለከተው የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ተጨማሪ ዘገባ ልኮልናል። ከታማኝ በየነ ንግግር ይጀምራል ዘገባው። ማዘን ብቻ ግን በቂ አልነበረም። በጉጂ በጌዲዮ መካከል ግጭት ተፈጠረ ሲባል በተለይ ሩቅ አገር ሆኖ መስማትና ማየት በጣም ልብ ሰብር ነበር። ማንነታችሁን ማንም በጉልበት አይነጥቃችሁም። እኛን አስሩጦ እዚህ ድረስ ያመጣን ጉጂነታችሁ ወይም ጌዲዮ መሆናችሁ ብቻ አይደለም። ኢትዮጵያዊ በመሆናችሁ በውጭ የምንኖረው ኢትዮጵያውያን ሀዘናችሁ ሀዘናችን ስለሆነ ነው። በአስቸኳይ ልንደርስላቸው ይገባል ብሎ በመላው ዓለም የሚገኘው ኢትዮጵያዊ ተረባርቦ የሕይወታችሁን መስመር የሚቀይር ባይሆን እንኳን እንደ ዜጋ እኛም ኃላፊነት እንዳለብን ወገኖቻችን መሆናችሁን ልናሳይ ነውና በዚህ በደረሰባችሁ መከራ ያዘን ነውን ያህል ዛሬ አንድ ላይ ቆማችሁ ደግሞ ተስማምታችሁ በጋራ ለመኖር መወሰናችሁን ስታሳዩን በጣም ተደስተናልና ስላደረጋችሁት ሁሉ ከልብ እናመሰግናለን። አክቲቪስት ታማኝ በየነ ከአሁን ወዲያ ከእናንተ መስማት የሚፈልገው ጥያቄ ይህ መሆን የለበትም ነው ያለው። ፍቅርና ኢትዮጵያዊነትን በማስቀደም በኢትዮጵያዊነት ድንኳን ስር ውስጥ በእኩልነት እንድትኖሩ አድራ ይላለሁኝ ብሏል። ለእኛ ሊቀርብ የሚገባው ጥያቄ ተጣልተን ተፈናቅለናል እና እርዱን ሳይሆን ባለንበት ቦታ ትምህርት ቤት ስሩልን፣ ሆስፒታል ገንቡልን፣ ውሃ ውጡልን የሚል እንጂ ተፈናቅለናል የሚለው ከዚህ በኋላ በዚህ ምድር ላይ እንዲኖር አንፈቅድም፣ እናንተም አትፍቀዱ። ይሄን የመከራ ጊዜ እናልፈዋለን። ለጊዜው ተቸግራችሁ ይሆናል። መንግስትም ህዝብም በውጭ ያለው ኢትዮጵያም ሌላውም ተረባርበን እናንተም ወደ ቀድሞ ህይወታችሁ ለመመለስ እንጥራለን። እናንተም ወደ ድሮ ፍቅራችሁ እንድትመለሱና በኩልነት እንድትኖሩ እንድትጥሩ። የኢትዮጵያ ሰላም ሚኒስትሩ ሚኒስትር ዴኤታ አቶ ዘይኑ ጀማል በበኩላቸው መንግስት ዜጎች በሰላም እንዲኖሩና ወደ ቀያቸው እንዲመለሱ ጥረት ሲያደርግ መቆየቱን ተናግሯል። የዓለም አቀፍ ትብብር ለኢትዮጵያውያን መብት ዋና ዲሬክተርና አክቲቪስት ታማኝ በየነም ላደረጉት በጎ አድራጎት ምስጋናቸውን አቅርቧል። ዛሬ እዚህ የመጣ ነው ኢትዮጵያዊ ወንድም ወንድማችን ከኢትዮጵያውያኖች ጋር ኢትዮጵያውያኖች ሲቸገሩ አብሮ የሚቸገር፣ ኢትዮጵያውያኖች ሲያለቅሱ አብሮ የሚያለቅስ፣ ኢትዮጵያውያኖች ሲደሰቱ አብሮ የሚደሰት ወንድማችን ታማኝ በየነ በመላው ዓለም የሚገኙ ኢትዮጵያውያኖችን አስተባብሮ ዛሬ እናንተ እንድትቋቋሙ ከተፈናቀላችሁበት ተመልሳችሁ ቀያችሁ ገብታችሁ ለመቋቋም በምታደርጉት ይህምን ለምታደርጉት ጥረት ድጋፍ ለማድረግ የአቅሙን ያህል የሰበሰበውን ጥሪት ይዞ መጥቶ በእናንተ መሀል በመገኘቱ በራሴና በኢትዮጵያ መንግስት ስም እንዲሁም በናንተ ስም ከፍተኛ ምስጋና ይናቀርብለታለሁ። ሌሎችም ኢትዮጵያውያን የእሱን አርያ በመከተል በተለያዩ አካባቢዎች ተፈናቅለው በችግር ላይ ያሉ ኢትዮጵያውያን እንዲረዱ ጥሪ አቅርበዋል። በዓለም አቀፍ ዙሪያ የሚገኙ ትውልደ ኢትዮጵያውያን በተቸገርንበት ወቅት ስለደረሱልን ወገንታዊነታቸውን አሳይተውናል ያሉት አቶ አበበሩ ምስጋናቸውን አቅርበዋል። ቀያቸው ድረስ በአካል መጥተው ስለጠየቋቸውም አለኝታነት ተሰምተናል ያሉትም አሁን ወደ ቀያቸው መመለሳቸውን ተናግረው የጉጂና የገዶ ሕዝብ ካሁን በፊት የነበረውን አብሮነት ያጠናክራል ነው ያሉትም። የወርልድ ቪዥን ኢትዮጵያ ዋና ዲሬክተር ኤድዋርድ ብሮን በበኩላቸው ወርልድ ቪዥን ቴሌቪዥን ለችግር የተጋለጡ ኢትዮጵያውያን ስረዳ ቆይቷል ነው ያሉትም። መልሶ ለማቋቋምም የተለያዩ ድጋፎችን ማድረጉን ተናግረው ለግብርና የሚያስፈልጉ ግብአቶችን ምጭምር ሲያቀርብ መቆይቱን ተናግረው ለዚህም አንድ ነጥብ ሶስት ቢሊዮን የአሜሪካን ዶላር ወጪ ማድረጉን ገልጸው በተመሳሳይ ባለፈው ዓመትም አንድ ነጥብ አራት ቢሊዮን የአሜሪካን ዶላር ድጋፍ ማድረጋቸውን ተናግረዋል። ታማኝ በኝኔ ከምዕራብና ምስራቅ ጉጅ እንዲሁም ከገዲዮ ዞን የተፈናቀሉ ዜጎችን ለመደገፍ በውጭ ሀገር ከሚገኙ ኢትዮጵያውያን ያሰባሰበውን ከ13 ሚሊዮን ዶላር በላይ ገንዘብ ለወርልድ ቪዥን ኢትዮጵያ ማስረከቡ ይታወቃል። ከትናንት ጀምሮ በዞኑ ቅኝት ሲያደርግ ቆየው የአሜሪካ ድምፅ ራዲዮ በመቶ ሺዎች የሚቆጠሩ ዜጎች ተጠልለው የነበሩባቸው የይርጋጨፌና የገደብ የገደብ ስታዲየሞች ባዶ መሆናቸውን ተመልክቷል። ለአሜሪካ ድምፅ ራዲዮም ዮናታን ዘብዴዎስ ገዲኦ ዞን። እያደመጣችሁት ያላችሁት ጋቢና ቪኦኤ ነው። ጋቢና ቪኦኤ ራዲዮ ሰገላይ አሜሪካ ራ ገቢና ገቢና B O A ወደ ቀጣዩ ዘገባችን እናምራ። በሐረር ከተማ ባልታውቁ ሰዎች እየተሰበሩ የተወሰዱ ኮንዶሚኒየም ቤቶች ለባለቤቶቻቸው ተመለሱ። በከተማዋ ገልመሽራ በተባለ መኖሪያ ሰፈር ከተገነቡ ስድስት መቶ ኮንዶሚኒየም ቤቶች ውስጥ እጣ ደርሷቸው የውስጠኛውን ክፍል በመገንባት ላይ ያሉ ባልታወቁ ሰው በመገንባት ላይ ነበሩ፣ ባልታወቁ ሰዎች ተሰብረው መወሰዳቸው ሲገለጽ ነበር። ስለ ሁኔታው አዲስ ቸኮል በቀጣዩ ዝርዝሩ ይነግረናል። ከአራት ወር በፊት በሀረር ገልመሽር አካባቢ ከተገነቡ ስድስት መቶ ገደማ የኮንዶሚኒየም ቤቶች ውስጥ ማንነታቸው ባልታወቁ ሰዎች ተወስደው የነበሩ ቢያንስ መቶ ሰላሳ አምስት ቤቶች ለባለቤቶቻቸው መመለሳቸውን ነዋሪዎች ለቪዮኤ አስታውቀዋል። በወቅቱ ቤታቸው ተወስዶባቸው ለቪዮኤ ቅሬታቸውን ካቀረቡት ስማቸው እንዲጠቀስ ያልፈለጉ አንዷ ነዋሪ እንዲህ ብለዋል። ከሴቴ ቢሮ እና ከቤቶች አሳበመት ቤቱን ባለፈው አስራ አምስት ቀን ጀምሮ ይፈረክብ፣ ሌሎች እስከእርሶ ተመልሶላቸዋል አው ከሰባ አምስት ሰዎች ጋር ነው አብሬ ተረከብኩት። ሰባ አምስት አንድ ላይ ሆናም ተረክበናል። ቤቱ የተጎዳ ነው። በምን ሁኔታ አገኛችሁት? ቤቱ ሽንት ቤቱን በተበላሽተዋል። በርና መስኮቶቹ ተከባብረዋል። ግድግዳ ላይ ትልትሎበታል። ጎደል የተወሰነ ድሳት ይፈልጋል። አዎ። በአካባቢው ነዋሪ የሆኑ የአይን ታዛቢም ይህንኑ ብለዋል። አሁን የሁሉም ተመልሷል። አንድም ሰው የቀረ የለም። አሁን እ ጎረቤታችን ነች ያልኩህም ተመልሶላታል። ድግማ አስረዋል። እንዲ አሁን አንጀማ ምናምን ምትንትን ምትል ከሆነ እስር ቤት ነው የሚያስገቡት። ወጥተዋል። ማንም ሰው የለም። አሁን መንግስት እዚህ ላይ ቆራጥ እርምጃ ነው የወሰደው። ጥሩ ነው ያደረገው። ፖሊስም ተመድቧል። አንድም አንድም ሰው የቀረ የለም። አስወጥቷቸዋል። የሐረሪ ክልል የፍትህና ጸጥታ ቢሮ ኃላፊ አቶ አህመድ ዩሱፍ የቤት ወረራው ከኮንዶሚኒየም ባሻገር በግለሰብ ይዞታዎች እና በቀበሌ ቤቶችም ጭምር የተስተዋለ እንደነበር ተናግረዋል። ሕገወጥ ቤቶች ወረራ ሶስት አይነት ነው ያለው። አንደኛ በቀበሌ ቤቶች ላይ፣ ሁለተኛ ኮንዶሚኒየም፣ ከዛ የግለሰብ በተለይ የራሳቸው መኖሪያ ቤት ያላቸው ሰዎች በተለያዩ ምክንያት ውስጥ የማይኖሩት ላይ ነው የተደረገው ይሄ ላይ መቶ ሰላሳ አምስት የሚሆኑ ቤቶች ሙሉ በሙሉ መመለስ ተችሏል። ከዚህ ውስጥ ኮንዶሚኒየም ቤቶች ያስረከብነው ለቤቶች ልማትና ኤጀንሲ ነው። ሬስፖንስቢሊቲ እንዲወስዱ ያደረግ ነው። ከዛ ውጭ ደግሞ የግል ቤቶችን ባለቤቱ ራሱ ቁልፉን ተቀብሎ የሚገባበት አንድ አምስት ቤቶች በዛ መልክ የጨረስነው አሉ። የቀበሌ ቤቶች ደግሞ ቀበሌና ወረዳ መስተዳደሩ በራሳቸው እንደሄዱበት እና የነበረበት ግለሰብ እንድመለስ የተደረገበት ሁኔታ ነው ያለው። ይህን ፕሮሲጀር መጀመሪያ በውይይት ነው የተደረገው። እውነታውን በመነጋገር የነበረው የአተታ ችግር ያመጣው ጣጣ መሆኑን በመገንዘብ አሁን ምንድነው ያለው? ይሄ ግጭት ሲፈጠር መካካድ ሁሉ የነበረበት አብዛኛው እንደሚባለው አይደለም ጉዳዩ። የተለያዩ አካላቶች በጦር መሳሪያ ይዞ በጉልበት ሰፍተዋል የሚባለው ነገሮች አብዛኛው ውሸት ሆኖ ነው ያገኘናቸው። ለምንድን ነው መንግስት ሰራተኛ እዚህ በአመራር ላይ የነበሩት አብዛኛው ሰዎች ከዘመዶቻቸውን ከውጭ ወይም ከክልሉ ውጭ አንስቶ ያሳፈሩበት ነው። አብዛኛው እያገኝ ናቸው። ስለዚህ ይህንን እዚህ ክልል ውስጥ የተሰሩት የትራይ ሰብሳቢነትና የመልካም አስተዳደር ችግሮች በዚህ ታፍኖ እንዲቀርና እንዳይነሳ ይፈልጉ ኃይሎች እንዳሉም የተረዳ ስለሆነ ግለሰቦች ፍላጎታቸው ብኖሩ ኖሮ ዳዎች ናቸው አብዛኛው እዛ ውስጥ ከገጠር አምዝ ያስቀመጡት እኔ የገሌ ነው ያስቀመጠኝ እኔ የገሌ ነው ያስቀመጠኝ እወጣለሁ እያሉ ነው ያሉት። በክልሉ መንግስት እምነት በማጣት ቤት ተወስዶብናል ብለው ማመልከቻ ሳያቀርቡ ቀርተው የነበሩ ሌሎች የቤት ባለ ንብረቶችም አዲስ የቤቴ ይመለስልኝ ጥያቄ ማቅረብ መጀመራቸውን ስማቸው እንዲጠቀስ ያለ አስሰጫችን ጨምረው ተናግረዋል። ለአሜሪካ ድምጽ አዲስ ቸኮል ከድሬዳዋ or gabina 8 DOE. Shere Gabina. Shangul, the Shangul, አዲስ ቸውልን ለዘገባው ግን ወደ ተከታዩ ዘገባችን እንለፍ። ኢትዮጵያ ከሰሞኑ ጄኔቭ ላይ በተደረገው የተባበሩት መንግስታት ድርጅት የሰብአዊ መብት ምክር ቤት ላይ በመገኘት በጉዳዩ ላይ አስመዘገብኩት ያለችውን ስኬት እና ገጠሙኝ ያለቻቸውን ተግዳሮቶች አጋርታለች። ሀብታሙ ስዩም ዝርዝሩን ይዟል። የተባበሩት መንግስታት ድርጅት የሰብአዊ መብት ምክር ቤት ከሰሞኑ መደበኛውን ዓለም አቀፍ የሰብአዊ መብት ግምገማ አከናውኗል። በአሁኑ የግምገማ ምዕራፍ 14 ሀገራት የመሰንበቻው እንቅስቃሴያቸው የታየ ሲሆን ከሀገራቱ መካከል አንዷ ኢትዮጵያ ነበረች። ኢትዮጵያን በመወከል ሀገሪቱ ሰብአዊና ዲሞክራሲያዊ መብቶችን ለማስከበር ያደረገቸው ጥረቶች፣ ስኬቶችና ተግዳሮቶች ከ180 በላይ ለሆኑ የሀገራት ተወካዮች ያሰሙ የኢትዮጵያ ፌዴራላዊ መንግሥት ምክትል ጠቅላይ አቃቤ ሕግ ዶክተር ጌዲዮን ጢሞቴዎስ ናቸው። ዶክተር ጌዲዮን በህዝባዊ ጫና ምክንያት በሀገሪቱ ውስጥ ለውጥ ከተፈጠረ ወዲህ ኢትዮጵያ በሰብአዊና ዲሞክራሲያዊ መብቶች አከባበር ረገድ መልካም እርምጃዎችን ስለ መውሰዷ አስረድተዋል። የኢትዮጵያ መንግሥት በሺዎች ለሚቆጠሩ በተለይ ደግሞ በጸረ ሽብር አዋጅ ተከሰውና ጥፋተኛ ተብለው ለነበሩ ዜጎች ይቅርታና ምህረት አድርጓል። በይቅርታና በምህረቱ ከተለቀቁት መካከል ጋዜጠኞች፣ የኢንተርኔት ላይ ጸሐፊዎች፣ የመብቶች ተሟጋቾችና የፖለቲካ መሪዎች ይገኙበታል። በጸረ ሽብር ሕጉ ሽብርተኛ በሚል ተፈርጀው በሀገር ውስጥ እንዳይንቀሳቀሱ ተጥሎባቸው የነበሩ ሁሉም የፖለቲካ ፓርቲዎች ስሞች ከሽብር ተቋማት ዝርዝር ተፍቀው ወደ እንቅስቃሴያቸው እንዲመለሱ ተፈቅዷል። የተሰደዱ ጋዜጠኞች፣ ጸሐፊዎች፣ ፖለቲከኞችና የሚዲያ ተቋማት ወደ ሀገር ቤት ተመልሰው በነጻነት እየተንቀሳቀሱ ይገኛሉ። ምክትል ጠቅላይ አቃቢ ሕጉ ከዚህ በተጨማሪ የአፈና ሰለባዎች የነበሩ ድረ ገጾችና የሳተላይት ቴሌቪዥን ጣቢያዎች ዳግም መከፈታቸውን የስቃይ ተግባር ሲፈጸምባቸው የነበሩ ስፍራዎች እንዲዘጉ በሰባዊ መብት ረገጣ ተሳታፊ የሆኑም እንዲጠየቁ ስለመደረጉም አትተዋል። ቀደም ባለው ዘመን ለደረሰው ጥፋት ሁሉ መንግሥታቸው ይቅርታ መጠየቁን አስታውሰው ከዚህ ባሻገር የተቋማትን አወቃቀር የሚመለከቱ ሕጎች እንዲከለሱ አዳዲስ ሕጎችም እንዲወጡ ጥረት ስለመደረጉ ተናግረዋል። የሀገር መከላከያ ሰራዊት ጥባቂ ማቋቋሚያ አዋጆች እንዲከለሱ ተደርጉ። ከዚህ በተጨማሪ የብሔራዊ ደህንነት አገልግሎትና የፌዴራል ማረሚያ ቤቶች ማቋቋሚያ አዋጆች በአሁኑ ሰዓት ክለሳ እየተደረገባቸው ይገኛል። እኒህን እርምጃዎች እያደረግን ባለንበት ሰዓት ግን አንዳንድ ምክንያቶች እየፈተኑን ነው ያሉት ዶክተር ጌዲዮን ጢሞቴዎስ በተለይ ደግሞ በተለያዩ ስፍራዎች የሚፈጠሩ ግጭቶች የዜጎችን መብቶች ለማስጠበቅ ከባድ መሰናክል እንደፈጠሩ አልሸሸጉም። በጥፋት ኃይሎች የሚጋጋሉ ከጀርባ ዓላማ ያላቸው የቁጣ እንቅስቃሴዎችና ውጥረቶች ግጭትን፣ አለመረጋጋትና መፈናቀል በተለያዩ የሀገራችን ክፍሎች በመፍጠር በለውጡ ጥረት ላይ ጠንካራ ፈተና ደቅነዋል። መንግሥትም ይህንን አደጋ በመረዳት የሕግ የበላይነት ተጠያቂነትና ሰላም እንዲሰፍን የተለያዩ እርምጃዎችን እየወሰደ ነው። አካውንታቢሊቲ አንድ ፎስተር ፒስ እርምጃዎች ብለው ምክትል ጠቅላይ አቃቢ ሕጉ የጠቀሱት የወሰንና ማንነትን የሚመለከቱ ጉዳዮች በሰላም እንዲፈቱ መካከል መግባባት እንዲሰፍን ይጥራሉ የተባለላቸው የወሰን እንዲሁም የኮሚሽኖችን መመስረት ነው። ከዚህ በተጨማሪ የመንግስት ጸጥታ ኃይሎች ከቶች ጋር በተገናኘ ተሳትፏል ተብሎ የታመነባቸውን ግለሰቦች በቁጥጥር ስር ያትያለዋልሳወ ይገባል ያለችች አስቀምጣል። አንደኛ ካምፓላ ስምምነትን በመቀበል በአገር ውስጥ እያሉ የተፈናቀሉ ሰዎችን የሚረዳ የፖሊሲ ማዕቀፍ ማበጀት አለባት። ሁለተኛ የጾታና ወሲባዊ ጥቃትን በተመለከተ በአጥፊዎች ላይ የሚተላለፈው ቅጣት በድጋሚ ሊጤን ይገባል። ጾታዊና ወሲባዊ ጥቃቶችን ለመከላከል የሚረዱ ተቋማት መጨመር አለባቸው። ሶስተኛ በእርቀ ሰላም ኮሚሽን በኩል የሚመለከታቸው ወገኖች ሁሉ የሚሳተፉበት የእርቅ ሂደት በፍጥነት ሊተገበር ይገባል። አራተኛ የተባበሩት መንግስታት ድርጅት ዴሞክራሲያዊና ሰብአዊ መብት መመሪያዎች በሩ ዘንድ የብሔራዊ ትግበራ እቅድ እንዲዘጋጅ ይደረግ። የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪኤ ዝግጅታችንን ነው። ወደ ተከታዩ ዘገባችን ነው የምናልፈው። ተከታዩ ዘገባችን ወደ ባህር ዳር ነው የሚወስደን። ዘጋቢያችን አስቴር ምስጋናው ነው እንደተከታተለችው እምቦጭ አረምን ለማጥፋት ኡጋንዳ ተገዝተው የመጡ በውድ ዋጋ የተገዙ የጢንዚዛዎች እንቦጭን ለመከላከል ይረዳሉ የተባሉ ጠፍተዋል በሚል በማህበራዊ ሚዲያ ላይ የተሰራጨው ትክክል አይደለም የሚል ምላሽ ይዛለች። በተከታዩ ዘገባ ትዳስሰዋለች። ዶክተር ጌታቸው በነበሩ በባህር ዳር ዩኒቨርሲቲ መምህርና ተመራማሪ ናቸው። በጣና ሐይቅ ላይ የተከሰተውን የእንቦጭ አረምን በባዮሎጂካል መንገድ ማለትም አረሙን የሚመገቡ ጥንዚዛዎችን አራብቶ ወደ ሐይቁ በመበተን የእንቦጭ አረምን ለማስወገድ በሚደረገው ጥረት ደግሞ የፕሮጀክቱ አስተባባሪ ናቸው። ከሰሞኑ ታዲያ በማህበራዊ ሚዲያ የእንቦጭ አረምን ለማስወገድ ከኡጋንዳ በውድ ዋጋ ተገዝተው የመጡ ጥንዚዛዎች ጠፉ ተብሎ የተሰራጨው ወሬ ከእውነት የራቀ ነው ይላሉ። ጥንዞቹ ተበትነው ሰብል እየተላነው ተብሎ ተወራ። ልክ ቀለ ዛ ረስብስ ትንሽ በእጅሽ እንኳን በትነኪያቸው አይንቀሳቀስም ባህሪያቸውን የማያቅ ግለሰብ ነው እንደዛ ብሎ ያስወራ። በፍጹም የመብረር አቅማቸው በጣም በጣም የደከመ ውሃ ይፈልጋሉ፣ እምቦጭ ይፈልጋሉ። ንፋስ እንኳን ብንትንቢል ተደብቀው ስለሚገኙ ያ ንፋስ እንኳን ይዟቸው አይሄድም። ይሄ መጠለያ የምታዩ የሚያስፈልገው እንዳይበሩ በማለት የሰራ ነው አንደኛው። ሁለተኛ፣ እዚህ አካባቢ ጦጣዎች አሉ። መጥቶ ሲስተሙን ዳሜጅ እንዳያደርጉት ነው እንጂ አሁን በተለያየ ሜዲያ ላይ እየተዘገበ ያለው ከእውነት የራቀ ነው። አንድም ጥንዚዛ ጠፋ የለም የሚጠፋበትም እድል የለም። አቶ ጌታቸው እንደሚናገሩት በጣና ሐይቅ ላይ የተከሰተውን የእንቦጭ አረም ለመቆጣጠር ከደረጉ ጥናቶች ውስጥ አንዱ በባዮሎጂካል መንገድ ማለት አረም ወደ ሐይቁ በማሰራጨት የሚለው አንዱ ነው። ለዚህ ደግሞ የበርካታ ሀገራትን ልምድ በመውሰድ ከሁለት አመት በፊት ነው ጥንዚዛዎችን ማራባት የጀመር ነው ይላሉ። ብዙ ሀገሮች ጋር በስራ ላይ ውሏል። አፍሪካን ብትሄጂ፣ ኤዥያ ብትሄጂ፣ ኢቨን አሜሪካ ብትሄጂ ይጠቀሙበታል። ጥንዚዛውን ማለት ነው። ኦልሞስት ሁለት አመት አካባቢ ሆኗል። ያራባን ያለ ነው ቁጥራቸውን እየጨመር ያለ ነው ማለት ነው። እነዚህ ጥዛዎች ሌላ ጽዋት ላይ ምንም አይነት ጉዳት እንደማይደርሱ ዳታ አለ። ኦልሞስት ከሰላሳ አምስት ፔጅ የሚሆን ዶኩመንት አዘጋጅተናል። ሌላው ከዚህ ጋር በተያያዘ ከሰሞኑ ከተሰራጨው አረምን ለማስወገድ በሚል ሰበብ በጣና ሐይቅ ላይ ምንነቱ ያልታወቀ ኬሚካል እየተ ነው የሚል ነው። ይህም የተሳሳተ መረጃ እንደሆነ የአማራ ደና እንስሳት ጥበቃና ልማት ባለስልጣን የህዝብ ግንኙነት ዳይሬክተር አቶ ጋሻው በጣም ውስን የሆነች ቦታ የተሰጣቸው ይመስለኛል። ሙከራ አልጀመሩም። አሁን ጥናት ላይ ናቸው። አሁን ባለው ሁኔታ ግን እነዚህ ዩኒቨርሲቲዎች ሀይቁም ላይ የለቀቁት ምንም አይነት ኬሚካል የለም። በአሁኑ ሰዓት ማለት ነው። አልተለቀቀም ገና። በመጨረሻም ሁለቱ ባለሙያዎች እንደሚናገሩት ህብረተሰቡ በማህበራዊ ሚዲያ የሚሰራጭ ወሬዎች ድምዳሜ ላይ ከመድረሱ በፊት ወደሚመለከተው ተቋሙ ወይም ባለሙያ ደውሎ ማጣራት እንዳለበትም አሳስበዋል። ከድምጽ ሬዲዮ አስቴር ምስጋናው ባህርዳር። በኦሮሚያ ክልል ውስጥ በሥራ ላይ የሚገኙ የጤና ባለሙያዎችና እጩ ሐኪሞች ከሰሞኑ ከክልሉ ባለስልጣናት ጋር እየገጠሟቸው ባሉ ጉዳዮች ላይ ተወያይተዋል። ሙክታር ጀማል ዝርዝሩን ይዘዋል። በአዲስ አበባ የኦሮሚያ ፕሬዚዳንት ጽህፈት ቤት አዳራሽ ውስጥ ከጤና ባለሙያዎች ጋር በተደረገው የምክክር መድረክ ሰፊ አስተዳደራዊና የጥቅማ ጥቅም ጥያቄዎች የተነሱበት ነበር። በተለያዩ ደረጃዎች የሚገኙ ባለሙያዎች በትምህርት ዕድል ራስን ማሳደግ የገቢያቸው ደረጃ ከኑሮ ውድነት ጋር የማይመጣጠን መሆንና የጤና ግብዓቶች አቅርቦት በቂ ያለመሆን አገልግሎት እንዳይሰጡ ማነቆ እንደሆነባቸው ገልጸዋል። በጀትን በተመለከተ ለጤና ሴክተር የሚመደበው በጀት በጣም ዝቅተኛ ነው። ስለዚህ ይህ ጉዳይ በጣም ትኩረት ይፈልጋል። የደም ባንክ ጉዳይን በተመለከተ ብዙ የደም ባንክ ማዕከላት ወደ ሕዝብ እንዲቀርቡ ተብሎ በተለያዩ ቦታ የተገነቡ አሉ። ነገር ግን አብዛኞቹ መሳሪያ ያልተሟላላቸው አሉ። እንዲው ወደ የትምህርት ዕድልን ተመለከተ የጤና ቢሮና የክልላችን ፕሬዚዳንት ምን እንደሚሉ ማወቅ እንፈልጋለን። በአጭር ጊዜ ውስጥ የትምህርት ዕድልን መዳረስ ተገቢ ይሆናል። ምክንያቱም ጊዜው የውድድርና እውቀትን የማጎልበት ጊዜ በኩ መጅሩጅሩ ባለንበት አካባቢ ላይ ኖሪያ ቤት የምንገነባበት መሬት ቢሰጠን በጣም ጥሩ ነው። ስለዚህ ምን ታስቧል? በውይይቱ ላይ ምላሽ የሰጡት የኦሮሚያ ክልል ምክትል ርዕሰ መስተዳደር አቶ ሽመልስ አብዲሳ እና የጤና ጥበቃ ሚኒስትሩ ዶክተር አማን ባለሙያዎቹ ጥያቄ አግባብ ያለው መሆኑን ጠቅሰው ጥያቄያቸው በተዋረድ ምመትም ተናግረዋል። የጤና ምድን ግሎት ባሉበት እንዲያገኙ እየተደረገ መሆኑም ተነግሯል። ሌሎች ጥቅማ ጥቅሞችን በተመለከተ በክልል ደረጃ የታሰበውን አቶ ሽመልስ ለተወያዮቹ ገልጸዋል። ቀረኮ መነጀደኛ ወንድአለም ጃረማ የመኖሪያ ቤት ችግርን በተመለከተ በማህበር ተደራጁ። መንግስት ባላችሁበትና በስራችሁ ቦታ መሬት ያቀርብላችኋል። በቆርቆሮም ሆነ በጎጆ አቅማችሁ የቻለውን አድርጋችሁ እንድትኖሩ እናመቻቻለን። ተወያዮቹ ስለ ደሞዝ እድገትም ጥያቄ ያቀረቡ ሲሆን በመድረኩ ላይ መልስ የሰጡት አወያዮች እንደገለጹት ከ2009 ዓ.ም የደሞዝ ጭማሪ እንደሚሰጥና በክልል የጤና ተቋማት አሰራር ከዚህ በፊት ወደ ጎን ወይንም የእርከን የነበረውን እድገት ወደ ደረጃ እንዲሆን መወሰኑን ተናግረዋል። የትምህርት ዕድል በሂደት እየታየ እንደሚፈታም ተጠቅሷል። የክልሉ መንግሥት ለጤና ባለሙያዎች አገልግሎት እውቅና ይሰጣል ያሉት አቶ ሽመልስ ማኅበረሰቡን ለማገልገል በቁርጠኝነት ሁሉም ካለበት ቦታ እንዲረባረብ ጥያቄ አቅርበዋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዳማ። ሙክታርን ለዘገባው እናመሰግናለን። አድማጮች፣ እንግዲህ የዛሬው የጋቢና ቪኦኤ ጉዞ እዚሁ ተጥቋል። በፌስቡክ አት ቪኦኤ አምሃሪክ በትዊተርም እንዲሁ ሀሽ ጋቢናን በመጠቀም አስተያየታችሁን አድርሱ። በሰላም በጤና ያገናኘን ስናስተናግዳችሁ ያመሸ ነው። እኔ ጽዮን ግርማና ና ሀብታሙ ስዩም ነበርን። ዝግጅታችንን ሲያቀናብርልን የቆየው ሞክቤል ያቤሮ። ጉዟችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት። ነገ ደግሞ በሌላ ፕሮግራም እንገናኝ።